ስፖርት በዘንድሮው የአፍሪካ ዋንጫ ላይ አስቀድሞ ግምት የተሰጠው የሞሮኮ ብሔራዊ ቡድን በሜዳ ላይ ያሳየው እንቅስቃሴና ውጤቱ ተደምሮ ደጋፊዎቹ ዘንድ ቅሬታ ሲያስነሳ፣ በእርስ በርስ ጦርነት መሃል የምትታመሰው ሱዳን ያስመዘገበችው ድል ደግሞ ዓለም አቀፋዊ ትኩረትን ሲስብ የሊቨርፑሉ አጥቂ ጀርመናዊው ፍሎሪያን ቨርትስ በፕሪሚየር ሊጉ የመጀመሪያ ጎሉን ማስቆጠር የቻለበትም ሳምንት ሆኗል። ዱባይ ላይ ፓሪስ ሳንጀርማ በሽልማት ሲንበሸበሽ ኢትዮጵያውያን አትሌቶችም በዛው በተባበሩት አረብ ኤሚሬትሶች በተካሄደ የግማሽ ማራቶን ውድድር ላይ ተከታትለው በመግባት የበላይነታቸውንም ያሳዩበት ሆኗል። እነዚህንና ሌሎችንም ስፖርታዊ መረጃዎች የተካተቱበት ይህ ሳምንታዊው የስፖርት ዝግጅታችን ነው። ፕሮግራማችንን ተከታተሉ ዘንድ በመጋበዝ ከፕሮግራሙ ጋር አብሬያችሁ የምቆየው ሃይማኖት ጥሩና ነኝ። በመጀመሪያም ከአትሌቲክስ መረጃዎቻችን እንጀምራለን። የኢትዮጵያ አትሌቶች በነገሱበት በሳምንቱ መጨረሻ በተባበሩት አረብ ኤሚሬትስ በተካሄደው የግማሽ ማራቶን ውድድር በወንዶቹ አትሌት ሉሉ ባብሳ በአንድ ሰዓት ከ01 ደቂቃ ከ33 በሆነ ሰከንድ አንደኛ በመውጣት የውድድሩ አሸናፊ ሆኗል። ኢትዮጵያውያኑ አትሌቶችም ሌንጮ አዱኛና ብርሃኑ ፋዬም በውድድሩ ላይ ሁለተኛ ሆኖ ካጠናቀቀው ሞሮኳዊው ያሲር ኤድ ቻቻዊን ተከትለው ሶስተኛና አራተኛ ደረጃን በመያዝ ውድድራቸውን ፈጽመዋል። በዚሁ ርቀት በተካሄደው የሴቶቹ ውድድርም ኢትዮጵያውያኑ አትሌቶች ከአንድ እስከ አምስተኛ ደረጃ ያለውን ቦታ በመያዝ በበላይነት ውድድሩን አጠናቀዋል። በዚህም አትሌት በቀሺ ኦላኒ በአንድ ሰዓት ከአስር ደቂቃ ከ20 ሰከንድ በሆነ ሰዓት ቀዳሚ ሆና ውድድሩን በበላይነት ስታጠናቅቅ ህይወት ተወልደ፣ አትሌት ሌሴሌ በዳሳ፣ ጽጌ አለሙና ጣይቱ ጋሼም ከሁለተኛ እስከ አምስተኛ ደረጃ ያለውን ቦታ በመያዝ በውድድሩ የኢትዮጵያን ድል አድምቀውት ውለዋል። የፈረንጆቹን የገና በዓል ተከትሎ በሳምንቱ መጨረሻ በተከናወኑት የእንግሊዝ ፕሪምየር ሊግ ጨዋታዎች በደረጃው ሰንጠረዥ አናት ላይ የሚገኙት ክለቦች ከቼልሲ በስተቀር ሌሎቹ ድል ሲቀናቸው፣ የሚካኤል አርቴታው አርሴናል አሁንም በተጫዋቾች ጉዳት መፈተኑን ሲቀጥል ባሳለፍ ነው ሳምንትም ሁለት ተከላካዮችን በጉዳት ባጣበት የብራይተንን ጨዋታ የዘንድሮ የውድድር ዘመን የመጀመሪያው ጎል ሆኖ በተቆጠረለት ማርቲን ኦዴጋር ቀዳሚው ግብ እና በጆርጂኒዮ ሩተር ሁለተኛ ግብ አርሰናል ወደ ሊጉ መሪነት የመለሱትን ድል ማስመዝገብ ችለዋል፣ ብራይተንን ሁለት ለአንድ በመርታት። ምንም እንኳን ብራይተኖች በጨዋታው ላይ በመድፈኞች ላይ ጫና በመፍጠር አደገኛ የግብ ሙከራዎችን ያደረጉ ቢሆንም፣ በእለቱ ብርቱ በረኛ የነበረው ዴቪድ ራያ የመድፈኞችን ውጤት ለማስጠበቅ ችሏል። ይህም ኖቲንግሃም ፎረስትን ሁለት ለአንድ ለረታው ማንቸስተር ሲቲ በሁለት ነጥብ ርቆ በአርባ ነጥብ በሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። አርሰናል ማክሰኞ ምሽት ላይ የሚያስተናግደው የአስቶን ቬላ ጨዋታ የፈረንጆቹ አሮጌያ ዓመት ከመጠናቀቁ በፊት በሊጉ የሚፈተንበት የመጨረሻው ጨዋታ እንደሆነም ተጠብቋል። ቼልሲን ሁለት ለአንድ የረታው አስቶን ቬላ በ39 ነጥብ በሊጉ በሶስተኛ ደረጃነትም ተቀምጧል። በሌላ በኩልም አሁን ላይ በሊጉ ደረጃው የተሻሻለ የመጣው ሊቨርፑል ወልፍሰን ሁለት ለአንድ በሆነ ውጤት በረታበት ጨዋታ ዘንድሮ ወደ 111 ሚሊዮን ፓውንድ ወይም ወደ 140 ሚሊዮን ዩሮ ክፍያ ከሊቨርኩዘን ወደ መርሲ ሳይድ የዞረው ጀርመናዊው አጥቂ ፍሎሪያን ቨርትስ ከ190 ቀናት እንዲሁም ከ1581 ደቂቃዎች በኋላ ኳስን ከመረብ ማገናኘት ችሏል። ይህ ለሊጉም ሆነ ለክለቡ ቀዳሚው የሆነው የቨርትስ ጎል ከምጣበት ውድ ክፍያ ጋር በተያዘ እስካሁን ድረስ ጎል አለማስቆጠሩ የተጫዋቹ ጉዳይ መነጋገሪያና በተለይም ደግሞ በደጋፊዎችም ዘንድ ከፍተኛ ትችትን ሲዘነዘርበት መሰንበቱም ይታወሳል። በጨዋታው ለሊቨርፑል ሁለተኛ ሆና የተመዘገበችው የቨርትስ ቀዳሚ ጎል ለራሱም ሆነ ለክለቡ ዘግይቱም ቢሆን የደረሰ የገና ስጦታ ሆኖ ተቆጥሮለታል። ማስቆጠራት ለክለቡ ቀዳሚ ጎል ከፍተኛ ፈንጠዝያ የፈጠረለት ቨርትስም ከጨዋታው በኋላም እንዲህ ብሏል። አንድ ቀን ጎል እንደማስቆጠር እርግጠኛ ነበርኩ። ግን በእርግጥ ቀደም ብዬ ጎል ማስቆጠርና መርዳት መጀመር ፈልጌ ነበር። ሊቨርፑል በዘንድሮው የውድድር ዘመን በሜዳው ሳይቀር በርካታ ሽንፈትን ማስተናገዱን ተከትሎ የክለቡ ደጋፊዎች በአሰልጣኙ ስሎት ላይም ከክለቡ እንዲሰናበቱ ጫና ሲያሳድሩ እንደነበር የቅርብ ጊዜ ትውስታ ነው። ሆኖም በቅርቡ ክለቡ በፕሪሚየር ሊጉ እያስመዘገበ ያለውን ውጤት ተከትሎም ከነበረበት ደረጃ በመሻሻል በሰላሳ ሁለት ነጥብ በአራተኝነት ደረጃም ለመቀመጥ ችሏል። በድምቀት የተከፈተው በሞሮኮ አስተናጋጅነት እየተካሄደ የሚገኘው የዘንድሮው የአፍሪካ ዋንጫ ከ24 ተሳታፊ ሀገራት ወደ ቀጣዩ ዙር የሚያልፉት ሆነ ተሰናባች ሀገራት ከወዲሁ እየተለዩ ሲመጡ በተመሳሳይ ነጥብ ላይ ከየምድባቸው የሚገኙ ሀገራት ብሔራዊ ቡድኖችም ቀሪ የመጨረሻ ጨዋታቸውን፣ እንዲሁም የሌሎችን ብሔራዊ ቡድኖች ጨዋታ ውጤቶች መጠበቅ ግድ የሚላቸው ብሔራዊ ቡድኖችም በቀሪዎቹ ሁለት ቀናት የሚደረጉ ግጥሚያዎች የሚለዩ ይሆናሉ። በዚሁ የአፍሪካ ዋንጫ ላይ አስቀድማ ግምት የተሰጣት ሞሮኮ ምንም እንኳን በመክፈቻው ጨዋታ ብታሸንፍም ከማሊ ብሔራዊ ቡድን ጋር አንድ ለአንድ በሆነ አቻ ውጤት መለየቷን ተከትሎ እንዲሁም በሜዳ ላይ ተጫዋቾቹ ያሳዩት ብቃት ያላስደሰታቸው ደጋፊዎች ቅሬታቸውን በስታዲየም ውስጥ እስከ ማሰማትም አድርሷቸዋል። ሞሮኮ ከምድቡ አለማለፍም ዛሬ ምሽት ከዛምቢያ ብሔራዊ ቡድን ጋር የምታደርገው ጨዋታ በጉጉት እንዲጠበቅም አድርጎታል። በሌላ በኩልም በእርስ በርስ ጦርነት መሃል እየታመሰች የምትገኘው ሱዳን ብሔራዊ ቡድኗ ምንም እንኳን በመጀመሪያው ጨዋታ በአልጄሪያ ሶስት ለባዶ በሆነ ውጤት ቢሸነፍም እሁድ እለት ከጊኒ ብሔራዊ ቡድን ጋር ባደረገችው ጨዋታ አንድ ለባዶ በሆነ ውጤት ማሸነፏን ተከትሎ በሶስት ነጥብ ከምድቧ በሶስተኝነት ደረጃ ላይ እንድትገኝ አስችሏታል። በትላንቱ ውጤት አብዛኛውን የዓለም አቀፍ መገናኛ ብዙሃን ትኩረትም የሳበ ሆኖ ታይቷል። ይህም የሱዳን ብሔራዊ ቡድን ድል በጦርነት መሃል ለሚገኙት ሱዳናውያን የተስፋ ምልክት ተደርጎ የሚታይ ነውም ተብሏል። እንዲሁም ተዋ ታዋቂውን አጥቂ ኬልያን ኤምባፔን ጨምሮ በርካታ የፈረንሳይ ብሔራዊ ቡድን አባላት የዘር ሀረጋቸው ከሚመዘዝበት ብሔራዊ ቡድንን ለመደገፍና ጨዋታውንም ለመመልከት በሞሮኮ በታደሙበት የአይቬሪኮስትና የካሜሩን ጨዋታ ከባድ ፊልሚያ እየተስተናገደበት ነበር። ሆኖም የሁለቱ ብሔራዊ ቡድኖች ጨዋታ አንድ ላንድ በሆነ አቻ ውጤት ተጠናቋል። ሁለቱም ብሔራዊ ቡድኖች በምድባቸው በአራት ተመሳሳይ ነጥብ አንደኛና ሁለተኛ ሆነው ሲቀመጡ በዚሁ ምድብ ሞዛምፒክ ሶስት ነጥብ ላይ መገኘቷን ተከትሎ ሮብ የሚካሄደውን የመጨረሻ ጨዋታ ውጤት ለመጠበቅም አስገድዷቸዋል። በተመሳሳይም በምድብ ዲ ሴኔጋልና ዲሞክራቲክ ኮንጎ በአራት ተመሳሳይ ነጥብ ከምድባቸው በደረጃው ሰንጠረዥ አንደኛና ሁለተኛ ሆነው ሲገኙ ሴኔጋል ከምድቧ በሶስተኛ ደረጃ ላይ ከምትገኘው ቤኒን ጋር የምታደርገው የመጨረሻ ግጥሚያም ፈታኝ ሊሆን እንደሚችል ከወዲሁ ተገምቷል። የፈረንሳዩ ክለብ ፓሪስ ሳንጀርማ እሁድ ምሽት በዱባይ በተካሄደው አመታዊው የግሎባል ሶከር ሽልማት ላይ በተለያዩ ዘርፎች ሽልማቶችን ጠራርጎ ወስዷል። ክለቡ በአመቱ ውስጥ በአውሮፓ ሻምፒዮንስ ሊግን ጨምሮ በተሳተፈባቸው ዓለም አቀፍ ውድድሮችና እንዲሁም በሊግ ውስጥ ውድድሮችም ስኬታማና ታሪካዊ ድልን ማስመዝገቡን ተከትሎ የአመቱ ምርጥ ክለብ ተብሎም በዚሁ መድረክ ሽልማቱን ወስዷል። እንዲሁም የክለቡ ታዋቂው አጥቂና የዘንድሮ የባላንዶር አሸናፊ ፈረንሳዊ ኡስማን ደንበሌም የአመቱ ምርጥ ተጫዋች ተብሎ ሲሰየም ወጣቱ አጥቂ ዴዜር ዱዌ ወይም የአመቱ ብቅ ያለ ታዳጊ ምርጥ ተጫዋች ተብሎም ተሸልሟል። ክለቡ ለዚህ ታሪካዊ ድል ያበቁት ስፔናዊው አሰልጣኝ ሉዊስ ኤነሪኬም የአመቱ ምርጥ አሰልጣኝነትን ክብር ሲቀናጁ፣ ሉዊስ ኮምፓስም የአመቱ ምርጥ የስፖርት ዳይሬክተር ተብለው ተሰይመዋል። እንዲሁም የክለቡ ፕሬዚዳንት ናስር አልከላፊም የአመቱ ምርጥ የክለብ ፕሬዚዳንትነትን ክብር ተቀናጅተዋል። በዙ የሽልማት ስነ ስርዓት ላይም ስፔናዊ ወጣት ተጫዋች ላሚን ያማል የአመቱ ምርጥ አጥቂ ተብሎ ሲሰየም፣ አንጋፋው የዓለማችን ምርጥ አጥቂ ክርስቲያኖ ሮናልዶም የ2025 የመካከለኛው ምስራቅ ምርጥ ተጫዋች ተብሎ ሲሰየም የግሎባል ሶከርን ሽልማትንም ተቀብሏል። የተከበራችሁ አድማጮቻችን፣ እስካሁን ድረስ ተከታተሉት የነበረው የስፖርት ጥንቅራችን በዚሁ ተጠናቋል። ከፕሮግራሙ ጋር አብሬያችሁ የቆየሁት ሃይማኖት ጥሩና ነበርኩኝ። ከሳምንት መልካም ሳምንት